ሳይንስና ቴክኖሎጂ፣ እንደ ዓለም አቀፉ የጤና ድርጅት መረጃ በዓለም ዙሪያ ከ736 ሚሊዮን በላይ ሴቶች በማያውቁት ወይም በቅርብ ሰው በሕይወታቸው ውስጥ ቢያንስ አንድ ጊዜ ወሲባዊ ጥቃት ይደርስባቸዋል። ያ ማለት 30 በመቶ የሚሆኑት ከ15 ዓመት ዕድሜ በላይ የሆኑ ሴቶች የዚህ ጥቃት ሰለባ ናቸው። ያም ሆኖ 40 በመቶ ያህል ብቻ ናቸው ሙያዊ ምክርና እርዳታ የሚያገኙት በዚህ ሁኔታ በሴቶች ላይ የሚደርሱ ወሲባዊ ጥቃቶች ታዲያ ከአካላዊ ጥቃትነት በተጨማሪ ለሀፍረትና መሸማቀቅ፣ ለስሜት መረበሽና ድብርትን ለመሳሰሉ የስነ ልቡና ቀውሶች ሊደረግ እንደሚችል የዘርፉ ባለሙያዎች ሲገልጹ ቆይተዋል። ከሰሞኑ ከወደ አሜሪካ የወጣ አንድ ሳይንሳዊ ጥናት እንዳመለከተው ደግሞ የወሲብ ጥቃት ያጋጠማቸው ሴቶች ለአንጎል ውስጥ የደም ዝውውር ችግር የመጋለጥ እድላቸው ከፍተኛ ነው። ይህም ዲሜንሲያ ተብሎ ለሚጠራው የመርሳት በሽታና ስትሮክ ለተባለው የአንጎል ውስጥ የደም ዝውውር ችግር አስተዋጽኦ ሊያደርግ እንደሚችል ጥናቱ አመልክቷል። አዲስ አበባ ከተማ በሚገኘውና ሞሽን ተብሎ በሚጠራው የስነ ልቦና የምክር አገልግሎትና የስልጠና መስጫ ተቋም ምክትል ዳይሬክተር የሆኑትና በማማከር አገልግሎት የበርካታ ዓመታት ልምድ ያላቸው አቶ ብርሃኑ ራቦን እንደሚሉት እርሳቸው በሚያማክሩበት ድርጅት በጥናቱ የተነሳው ችግር በተግባር ያጋጠማቸው ሴቶች ይመጣሉ። እውነቱን ለመናገር ወደ ድርጅታችንም የሚመጡ በልምድም፣ በስራም የጋጠሙን ጋር ይህ አሁን የዲመንሻው ወይም ደግሞ የመርሳቱ ህመም አድጎ ወደ ክፉ ወደ አልዛይመር ደረጃ ወደሚባለው አይሄድ እንጂ በመርሳት፣ በመጨነቅ፣ በመፍራት የተለያዩ ነገሮችን በመጠራጠር የሚጠቁ ሴቶች ወደ እኛም ድርጅት ይመጣሉ። ሴቶች የማህበረሰቡ አንድ አካል ናቸው። ነገር ግን በማህበረሰቡ እንኳን አካላቸው ተደፍሮ አካላቸው በሰው ተነክቶ ይቅርና በሀሳብ ደረጃ ሴቶቹን ሊያዋርዱ የሚችሉ ዝቅ ሊያደርጉ የሚችሉ አስተሳሰቦች ከልጅነታቸው ጀምሮ በሚያጠቃቸው ጊዜ ሴቶቹ ምን ይሆናሉ? እንደማይጠቅሙ፣ እንደማያስፈልጉ የማህበረሰቡ አንድ ውጤታማ አካል እንዳልሆኑ ያስቡና ምን ይሆናሉ ማለት ነው። ኦቨር ማሰብ ውስጥ ይገባሉ፣ ኦቨር መጨነቅ። ጥናቱ በአሜሪካ የፒተርስበርግ ዩኒቨርሲቲ የስነ አእምሮ ፕሮፌሰር በሆኑትና የጥናት ቡድኑን በመሩት ሬቤካ ቱሪስተን አማካኝነት በጎርጎሪያኑ መስከረም 22 ቀን 2021 ዓ.ም በአንድ የውይይት መድረክ ላይ የቀረበ ሲሆን በቅርቡም በስነ አእምሮ ጉዳይ በሚያተኩረው ብሬን ኢሜጂንግ ኤንድ ቢሄቪየር በተባለው የሳይንስ መጽሔት ላይ የስሜት ቀውስ በአንጎል ውስጥ የደም ፍሰትን ሊያስተጓጉል እንደሚችል ፋ ሆኗል። ፕሮፌሰር ቱሪስትን እና እርሳቸው የሚመሩት የምርምር ቡድን በአሜሪካ መካከለኛ እድሜ ባላቸው 150 በሚሆኑ ሴቶች ላይ ሲሆን ከእነዚህም ውስጥ 68 በመቶ የሚሆኑት የወሲብ ጥቃትን ጨምሮ ቢያንስ በሕይወታቸው አንድ ጊዜ የስቃይ ሰለባ የሆኑ ናቸው። ከሶስት በመቶ የሚሆኑት ደግሞ በወሲብ ጥቃት ሳቢያ ከፍተኛ የስሜት ቀውስ የደረሰባቸው መሆኑን ጥናቱ አመልክቷል። በእነዚህ ሴቶች ላይ በተደረገው ጥልቅ ጥናትም የወሲብ ጥቃት የሴቶች አእምሮ ጤናም ብቻ ሳይሆን ለአንጎል ጤናም አደገኛ መሆኑን ተመራማሪዎቹ ገልጸዋል። በዚህ ሁኔታ ሴቶች ከጥቃቱ በኋላ ከሚያጋጥማቸው ከፍተኛ ጭንቀት፣ የመንፈስ መታወክ እንዲሁም ድብርትን የመሳሰሉ የአምሮ ጤና እክሎች በተጨማሪ ለመርሳት በሽታና የአንጎል የደም ዝውውር ችግርን ለመሳሰሉ በሽታዎች በከፍተኛ ሁኔታ እንደሚጋለጡ ጥናቱ አመልክቷል። እንደ ኢትዮጵያ ባሉ ሀገራት ደግሞ ችግሩ በማህበረሰቡ ብዙም በግልጽ የማይወራበትና በምክር አገልግሎት መፍትሄ የማይገኝበት በመሆኑ ችግሩ የከፋ መሆኑን ባለሙያው አቶ ብርሃኑ ያስረዳሉ። ማህበረሰቡም ደግሞ ይህንን ተረድቶ በልዩ ትኩረት እነሱ ሄደው የሚያርፉበት፣ የሚነጋገሩበት ሀሳባቸውን የሚያወጡበት፣ ይህንን ተናግረው ፈውስ የሚያገኙበት ሁኔታ ማህበረሰቡን ስለማመቻች ደጋግሞ ደግሞ በተለይ በኛ ሀገር ማህበረሰብ አይነት በጣም ወግ አጥባቂ በሆኑ የእኛ አይነት ማህበረሰብ ሲሆን ደግሞ እንዲህ ሆናለች እንዲህ ተደርጋለች ብሎ መጠቋቅም ያጨምር ሊሆኑ ስለሚችሉ ሀሳባቸው ከአንዱ ሀሳብ ወደ አንዱ ከአንዱ ሀሳብ ወደ አንዱ እየሄዱ ዋናውን የህይወት አካላቸውን ይዘነጋሉ ማለት ነው። ማሰብ የሚገባቸውን ትተው ማሰብ የማይገባቸውን ነገር ሁሉ በጥርጣሬ በተለይ አሁን ሀገር ውስጥ አለመረጋጋቶች እንደዚህ አይነት ነገሮች በሚኖሩበት ጊዜ ከነሱ ዞን ውጭ የሆኑ ከነሱ ቁጥጥር ውጭ የሆኑ ነገሮችን በአብዛኛው ማሰብ ላይ ስለሚያተኩሩ የራሳቸው የሆነውን ነገር ወደ መርሳት ወደ መሰው ይሄዳሉ ማለት ነው። በዚህ ምክንያት ጥናቱ በጣም ትክክልና የሚያጋጥም እንኳን የአይቅርና የአካላዊ ጥቃት እንኳን ሳይደርስባቸው በስነ ልቦናዊ ጥቃት ብቻ ወይንም ተደጋግሞ ከቤተሰብ አንስቶ እስከ ስራ ቦታ በሚደርስባቸው ጫናና ጥቃት ሴቶች እንዲህ አይነት ነገር ሊደርስባቸው ይችላል። በጎርጎሪያኑ ሁለት ሺ አስራ ስምንት ዓመተ ምህረት ቀደም ሲል በተደረገ ሌላ ጥናትም የወሲብ ጥቃት ያጋጠማቸው ሴቶች በመንፈስ ጭንቀት ወይም በመረበሽ ስሜት የመያዝ እና ጥቃት ካልደረሰባቸው ሴቶች በበለጠ ታመው የመተኛት እድላቸው ከፍተኛ ነው። ከመንፈስ ጭንቀቱ በተጨማሪ የእንቅልፍ መዛባት እንዲሁም አጠቃላይ ደካማ የጤና ሁኔታ ታይቶባቸዋል። የአምሮ ጤና መታወክን ተከትሎ በሚመጣው የእንቅልፍ ፍጦት ሳቢያም ሴቶቹ ለልብ ህመም፣ ለደም ግፊት፣ ለአይነት ሁለት የስኳር በሽታና ለከመጠን በላይ ውፍረት እንደሚዳርግ ተረጋግጧል። ተመራማሪዎቹ በእነዚህ ቀደምት ሳይንሳዊ የጥናት ውጤቶች ላይ ተመስርተው ባካሄዱት አዲስ ጥናትም የአእምሮን እና ሌሎች የጤና ሁኔታዎችን በሚመለከት መረጃ ለመሰብሰብ የሚያስከትሉትን አደጋዎች ቀድሞ ለመለየት የሚያገለግለውን ኤምአርአይ የተባለውን የአንጎል ምስል ማንሻ ምርመራ ተጠቅመዋል። በምርመራው መሰረትም የአንጎል ችግር ከመከሰቱ በፊት ጠቋሚ ምልክቶች የሆኑትን ጥቃቅን ነጭ ቁስ አካላት በእንግሊዝኛው አጠራር የዋይት ማተር ሃይፐር ኢንተንሲቲ መጠን ጥቃት በደረሰባቸው ሴቶች ላይ ከፍተኛ መሆኑን በጥናቱ አረጋግጠዋል። ተመራማሪዎቹ በስሜት መረበሽና የአንጎል ደህንነትን በሚወስኑ በነጭ ቁስ አካላትና በጥቃቱ መካከል ተያያዥነት ይኖር እንደሁ ለማወቅ ባደረጉት ምርምርም ችግሮቹ በቀጥታ ከጥቃቱ ጋር የሚያያዙ መሆናቸውንም የምርምር ቡድኑ በጥናቱ እንደደረሰበት አመልክቷል። ባለሙያው እንደሚሉት ምንም እንኳ ጥቃት ለደረሰባቸው ሴቶች የምክር አገልግሎት የሚሰጡ ተቋማት በኢትዮጵያ እጅግ ጥቂት ቢሆኑም እነዚህን መሰል አዳዲስ ጥናቶች ላይ በመመርኮስ መፍትሄ መስጠት ጠቃሚ ነው። የእሳቸው ድርጅትም በተቻለው መጠን ይህንኑ እያደረገ መሆኑን ያስረዳሉ። እንግዲህ እኛም በተቻለ መጠን ወደ እኛ አካባቢ እሳቤ ወደ እኛ አካባቢ ባህል ኮንቴክስቷ ላይ አድርገን ወይም አስማምተን ልንረዳቸውን ሞክራለን። የምክር አገልግሎት መስጠት ራሳቸውን እንዲረዱ፣ ራሳቸውን እንዲያውቁ፣ ራሳቸውን እንዲወዱ፣ ራሳቸውን እንዲያከብሩ፣ ከውጭ ወደ ውስጥ ከመኖር ይልቅ ከውስጣቸው ውጭ እንዲኖሩ ውስጣቸው፣ በማህበረሰቡ መካከል የተለያየ ጉዳት የተለያየ ጫና ሊደርስባቸው እንኳን ዋጋ ያላቸው እንደሆኑ፣ ጠቃሚ እንደሆኑ የህብረተሰቡ አንድ ዋና ክንፍ እንደሆኑ እንደዚህ አይነት ጥናቶችን እኛም በመውሰድ በማጣቀስ ሌሎችንም በተለያዩ ዩኒቨርሲቲዎች በሰለጠነው ዓለም ያሉ ዩኒቨርሲቲዎች፣ በእኛ ሀገር ያሉ ዩኒቨርሲቲዎች በማህበረሰቡ ላይ የሚያጠኗቸውን ጥናቶች ወደ እኛ ኮንቴክስቷላይዝ በማድረግ ወይም ደግሞ ወደ እኛ በማውረድ በራሳችን ቋንቋ፣ በራሳችን ባህል፣ በራሳችን እሴት በማውረድ ጥናቶችን በማጣቀስ ነው የምናግዛቸው ማለት ነው። ወደኛ ሴንተር ሲመጡ ተመራማሪዎቹ። አያይዘውም አዲሱ ሳይንሳዊ ጥናት ያረጋገጠው ተጨማሪ ጉዳት የችግሩ ስፋት ምን ድረስ መሆኑን ያመላከተ ሲሆን፣ የሴቶች ጥቃትን የበለጠ መከላከል እንደሚያስፈልግም የሚያሳስብ ነው ብለዋል። እንደ ምርምር ቡድኑ የመርሳት በሽታ እና የአንጎል የደም ስር ችግር የመሳሰሉትን ከመከሰታቸው በፊት እንደ መጀመሪያ ጠቋሚ ምልክት የሚያገለግሉትን የነጭ አንጎል ጥቃቅን ህዋሳት ሁኔታን ቀድሞ ማወቅ ይቻላል። በመሆኑም ጥናቱ ከፍተኛ አደጋን ቀደም ብሎ ለመለየት አስፈላጊ መረጃ ነው ተብሏል። ከዚህ በመነሳት ጥቃት የደረሰባቸው ሴቶች ወደ ከፋ ችግር ሳይገቡ ጥናቱ ባረጋገጣቸው በእነዚህ የበሽታው ጠቋሚ ምልክት በመታገዝ ቀድሞ መፍትሄ መፈለግ የተሻለ መሆኑን ጥናቱ ጠቁሟል። ለዚህም የመንግስታት ቁርጠኝነት ወሳኝ መሆኑን ተመራማሪዎቹ ጨምረው ገልጸዋል አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት የተከታተላችሁት ይሁን ይመስል ነበር ፀሐይ ጫኔ ነኝ መልካም ጊዜ